የሲዳማ ክልል ምስረታ እንዲፋጠን አዲስ የተመሰረተው የሲዳማ አንድነት ፓርቲ ለክልልና ለፌዴራል መንግስት ጥሪ አሰምቷል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። የስዳማ አንድነት ፓርቲ መስራች ኮሚቴ ሰብሳቢ አቶ ለማ ሆያቶ የክልል ምስረታው በአጭር ጊዜ ውስጥ ፍጻሜ እንዲያገኝ የደቡብ ክልልና የፌዴራል መንግስታት ኃላፊነታቸው እንዲወጡ ጥሪ አቅርቧል። በትግል ወቅት ብዙ ሰዎች ተሰብተውብናል። የቅርብ ጊዜ ትግል አይደለም። የረዥም ጊዜ የትግል ታሪክ ያለው ህዝብ ነው። ሬፌሬንደሙ ስጦታም አይደለም፣ የህዝብ መብት ነው። መንግስት ወዶና ፈቅዶ ይህን እንድናካሄድ አድርገዋል። በአብላጫ ድምፅ የስዳማ ህዝብ ክልል ሆናለሁ ብሎ ወስኗል። አሁን ምናልባት ሌላ ችግር ካለ የሚፈታበት መንገድ መኖር አለበት። እኛ ፍር እናደርጋለን። መንግስት እና የደቡብ ክልል መንግስት፣ ሌሎች ስዳማንም እያስተዳደሩ ያሉት አካላት በዚህ ጉዳይ ላይ ምንም አይነት ድርድር የሚያስፈልገው ጉዳይ አይደለም። አቶ ለማ ፓርቲያቸው ዛሬ ካካሄደው ጠቅላላ ጉባኤ መልስ ለጋዜጠኞች በሰጡት መግለጫ 15 ስራ አስፈጻሚዎችና 91 ማዕከላዊ ኮሚቴ አባላት የመረጠ ሲሆን በመተዳደሪያ ደንብ፣ በፕሮግራሞችና በሌሎች ውስጣዊ ጉዳዮች ላይ ከፓርቲው አባላት ጋር ምክክር አድርገዋል ብሏል። አቶ ለማ የሲዳማ አንድነት ፓርቲ ወይም ሲአፓም እንዲመሰረት ምክንያት የሆነው ሰላማዊና ዲሞክራሲያዊ አስተዳደር እንዲሰፍን እንዲሁም ፍትሐውና እኩልነት እንዲረጋገጥ መታገል መሆኑን ተናግሯል። ሀብት አያያዝ፣ ብክነት አለ። ይህ ፍትሐዊ እንዲሆን በዘመድ አዝማድ የመሸዋሸዋ ሁኔታዎች አሉ። በቤተሰብ በዘመድ በአዝማድ ሌሎችም ነገሮች አሉ። እነዚህ ፍትሐዊ በሆነ በተለይ አድለዋዊ አሰራሮች ስተካከሉ ፓርቲያችን ይታገላል። ሀብት ደግሞ በፍትሐዊነት ለሁሉም እኩል በሆነ መንገድ እንዲከበር እንታገላለን በሌላ በኩል ደግሞ ሰላማዊ ዴሞክራሲያዊ ከሆኑ ኃይሎች ጋርም ተወያይትን ለወደፊት ፕሮግራሞቻችን በሚፈቅዱት መሰረት መስማማት በሚገባን ነጥቦች ላይ እየተስማመን ልዩነቶቻችንን ደግሞ በውይይት እየፈጠን እንታገላለን። ከብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ እንደተሰጠው የገለጡት አቶ ለማ አሟሉ የተባለውን መስፈርቶችን ካሟላን በ2012 ብሔራዊ ምርጫ እንወዳደራለን ብለዋል። ከዚህ በተጨማሪ ከቦርዱ ሙሉ እውቅና ከተሰጠን ለህዝብ ጥቅም ከሚሰሩ ከሌሎች ፓርቲዎች ጋር የመስራት ይቅር እንዳላቸውም ተናግሯል። ኢትዮጵያ ብሔራዊ ምርጫ ለማካሄድ በተቃረበችበትና ቀደም ሲል የተመሰረቱና ነባር ፓርቲዎች የዝግጅት ጊዜ አንሶናል በሚሉበት በአሁኑ ወቅትም አሁንም አዳዲስ ፓርቲዎች የተመሰረቱ ናቸው። የሲዳማ ብሔርን መሰረት ያደረጉ ከጥቂት ወራት በፊት የተመሰረተው የጀትማ ፌዴራላዊ ፓርቲና ዛሬ መመስረቱን የገለጠው የሲዳማ አንድነት ፓርቲም ማሳያ ናቸው። ለአሜሪካ ድምፅ ራዲዮ You want to How awesome.